እንደምናመሸሽ ኢትዮጵያ፣ ከአሜሪካ ድምፅ ራዲዮ ጣቢያ ዛሬ ጥር 29 2008 ዓ ም እሁድ ከምሽቱ 3 ሰዓት ሆነ አዲስ አበባ ላይ። እኛም ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከተፍ ብለናል። እናንተ ደጅ ላይ ጆሯችሁ አጠገቡ። ዛሬ ጽዮን ግርማ አብራኛለች ስቱዲዮ ውስጥ። ጽዮን እንደምናመሸሽ። እንዴት አመሸ ሰለሞን? ጽዮን ምናልባት በማስተናገዱ ብዙም አብራኝ ባትቆይም፣ ነገር ግን በዝግጅቶችና በቅንብሩ አብረን ነው የምናመሸው ድንቅ ድንቅ ዝግጅቶችን ይዘናል በነገራችን ላይ ከኮንሶ ያነጋገርናቸው ሰዎች ነበሩ ቅሬታ አላቸው ትንሽ የአካባቢያችን ህዝብ ራሱን በራሱን ለማስተዳደር ያቀረበው ጥያቄ በክልሉ ባለስልጣናት ተቀባይነት አላገኘም ብለዋል ያንን ተከትሎ ደግሞ በአካባቢያችን ወታደሮች ሰፍረውብናል እያሉ ነው ልዩ ኃይሉ አንዳንድ ጊዜ የኃይል እርምጃ እየወሰደ ሰዎችን የመምታት የመደብደብ ንብረት ሞተር ያሉትን መኪናዎችን የመቀማት የመሳሰሉትን ነገሮችን ቢያደርግም ህዝቡ አሁንም ቢሆን ጥያቄ ፈሩን እንዳይስትና እንዳይበላሽብኝ ብሎ በትዕግስት ነው ይህን ነገር እየተከታተለ ያለው። እኚህ የሰማችኋቸው አቶ ገመቹ ደንፌ ይባላሉ። ከኮንሶ አካባቢ ህዝብ ወክሎናል የሚል ኮሚቴ አባል ናቸው። ከእሳቸው ጋር የተደረገ ቃለ ምልልሳለን ከዜናው ቀጥሎ እናቀርብላችኋለን። ሌሎችም በርከት ያሉ ድንቅ ድንቅ ዝግጅቶች አሉን። አብራችሁን ቆዩ። ወደ ኋላ ቀመስ ቀመስ እናረጋችኋለን። ማዝናኛም አይነት ነገር አለን፣ ሙዚቃም ይዘንላችኋል። የማስተናግዳችሁ ሰሎሞን አባተ ነኝ። አብራችሁን ቆዩ። አሁን ዜና እናሰማችሁ። በቅድሚያ እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሰሜን ኮሪያ የረጅም ርቀት ሮኬት ወደ ጠፈር ስለማምጠቋ ጉዳይ አስቸኳይ ዝግ ስብሰባ አድርጓል። የሰሜን ኮሪያ ድርጊት በሰፊው እየተወገዘ ነው። ሰሜን ኮሪያ ሳተላይት ያለችው ሮኬት ከቻይና ጋር በሚዋሰነው ሰሜን ምስራቅ ድንበር ላይ ከሚገኘው ሳተላይት ማምጠቂያ ተቋሟ ያመጠቀችው ዛሬ ማለዳ ነው። ወሬው እንደተሰማ ከዓለም ዙሪያ ነቀፌታዎች ቀርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሰሜን ኮሪያ የጸጥታ ምክር ቤቱን ውሳኔ በመጣስ የቦሊስቲክ ሚሳይል ቴክኖሎጂን ተጠቅማ ማምጠቋ በጽኑ የሚወገዝ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ጄንስ ስቶልንበርግ ተመሳሳይ መግለጫ አውጥተዋል። ደቡብ ኮሪያና ጃፓንም አውግዘውታል። ቻይና በበኩሏ ድርጊቱ በኮሪያ ባህረ ገብ መሬት ላይ ያለውን ውጥረት ያባብሳል የሚል ስጋት በማሰማት የሚመለከታቸው ክፍሎች ሁሉ እንዲረጋጉ ጥሪ አቅርባለች። ሰሜን ኮሪያ ሳተላይት ወደ ጠፈር እንዳመጠቀች ካስታወቀች በኋላ ደቡብ ኮሪያና ዩናይትድ ስቴትስ ታድ የተባለውን የሚሳይል መከላከያ መሳሪያ ስለመትከል ጉዳይ በኦፊሴል እንደሚነጋገሩ ታውቋል። የሁለቱ ሀገሮች ወታደራዊ ኃይሎች በጋራ ያወጡት መግለጫ በኮሪያ ባህረገብ መሬት ታድን በተቻለ ፍጥነት ስለመትከልና ስለ ተግባራዊነቱ እንደሚነጋገሩ ገልጸዋል። የዩናይትድ ስቴትስ ሚሳይል መከላከያ አገልግሎት እንደሚለው ታድ የተባለው የሚሳይል መከላከያ መሳሪያ በህዋና በህዋ ውጭ ያሉት ቦሊስቲክ ሚሳይሎችን ጠልፎ ለመምታት ይችላል። ታይዋን ውስጥ በብዙ ሺህ የሚቆጠሩ የመድን ሰራተኞች ታይናን ከተማ ላይ በደረሰው ከባድ ምድር ባስከተለው የስብርባሪዎች ባሪዎች ክምር ውስጥ በህይወት የተረፉ ሰዎች ካሉ እየፈለጉ ነው ባለሥልጣኖች እንደሚሉት ትናንት በከተማይቱ በተከሰተው በ6 ነጥብ በ6 ነጥብ 4 የሚለካው ርዕደ መሬት ቢያንስ 24 ሰዎች ሞተው ከ500 በላይ የሚሆኑት ደግሞ ቆስለዋል የአልጄሪያ መንግስት የሀገሪቱን ዲሞክራሲ ለማጠናከር የሚችል ሕገ መንግሥታዊ ለውጦች አድርጓል ፕሬዚዳንታዊ ስልጣንን በመገደብ የሀገሪቱ ምክር ቤት ስልጣን ከፍ እንዲል የሚያደርግ ለውጥ ይገኝባቸዋል። ተቃዋሚዎቹ ግን ትርጉም ያለው ለውጥ ያመጣ እንደሆነ ይጠራጠራሉ። የለውጡ እቅድ ትላንት የጸደቀው በ499 የምክር ቤት አባላት ድጋፍ ሲሆን 16 አባላት የድምፅ ተአቅቦ አድርገዋል። በርካታ ተቃዋሚ የምክር ቤቱ አባላት ድምፅ ላለመስጠት በመወሰን አልተሳተፉበትም። ህገ መንግስታዊው ለውጥ የፕሬዝዳንትነት ስልጣን በሁለት ጊዜ ምርጫ ብቻ እንዲወሰን ያደርጋል። ፕሬዝዳንቱ በምክር ቤቱ የብዙሀንነት ቦታ ካለው ክፍል ጠቅላይ ሚኒስትር እንዲመርጡ ደንግጓል። ተቃዋሚዎቹ ወገኖች ለውጡ አንዳንድ አዎንታዊ ነገሮች ቢኖሩትም የገዢው የቡትፍሊካ ፓርቲና የወታደራዊ ኃይል ተጽዕኖን ሊቀንስ የሚችል ሀቀኛ የፖለቲካ ለውጥ ይጎድለዋል ይላሉ። ሶማሊያ ውስጥ ባለፈው ማክሰኞ መንገደኞችን ያሰፈረ አይሮፕላን በረራ ላይ እንዳለ ሲፈነዳ ለሞተው ሰው ሁለት ወታደራዊ መለዮ የለበሱ ሰዎች ላፕቶፕ ኮምፒውተር ሲያቀብሉት በአይሮፕላን ማረፊያው የጸጥታ ጥበቃ ካሜራ እንደታየ የሶማሊያ ባለሥልጣኖች ገልጸዋል። ብሔራዊ የስልል አገልግሎት ሁለቱ ሰዎች በድብቅ ለተሳፈረው ሰው ሲያቀብሉ የሚያሳይ የተቀረጸ የጸጥታ መረጃ አለው። ኮምፒውተሩን የተቀበለው ሰው ደግሞ በፍንዳታው ምክንያት በአይሮፕላኑ በተፈጠረው ቀዳዳ ወድቆ የተከሰከሰው ሰው እንደሆነ የሶማሊያ ካቢኔ ቃል አቀባይ አብዲ ሰላም አሕመድ አቶ ለአሜሪካ ድምፅ ሬዲዮ የሶማልኛ አገልግሎት ጠቁሟል። አንድ የሶማሊያ የስለላ አገልግሎት ባለስልጣን ለአሜሪካ ድምፅ ሬዲዮ በተናገሩት መሰረት የሙቅድሾ አይሮፕላን ማረፊያና የዶዋሎ አየር መንገድ ሰራተኞች ለምርመራው ከተያዙት መካከል ናቸው። አድማጮች የምሽቱ ፕሮግራም ዜናችን እዚህ ላይ ያበቃ። እናመሰግናለን ለዜናው ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ ደግሞም በናይል ሳትም ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች እሁድ ጥር 29 2008 ዓ ም ነው በነገራችን ላይ ስለ ኢትዮጵያውያኑ የኮራ እጩዎች ሰምተዋል። ካሸነፍን ደግሞ በኢትዮጵያ ስም አሸንፈን ከተመለስን ትልቅ በጣም ደስታ ነው የሚሰማኝ። የሀገራችን ሙዚቃ ሪፕሬዘንት አድርገን አሸንፈን መመለሱ ነው። በዚህ ሰዓትም አቀው እቺ አቢላቀው አሁን የሰማችኋት ከሰባት ሚሊዮን በላይ አድማጭ በኢንተርኔት አድምጧታል የዘንድሮ ኮራ ሽልማት እጩ ነች በነገራችን ላይ ቴዲ አፍሮም ታጭቷል። በምሽቱ አቢንና ጸደንያ ገብረ ማርቆስን ይዘንላችኋል ለምን ጸደንያን ያዝናት የአንድ ዘመን አሸናፊ ነበረች ኮሷ ለማንኛውም የሚሉትን እንሰማለን ዶክተር መረራ ጉዲናም በቅርቡ ስላወጡት መጽሐፍ አብረን እንዝለቅ አድማጮች ቀደም ሲል ወደ አነሳንላችሁ የኮንሶ ጉዳይ ንለፍ። የኮንሶ ሕዝብ ራሱን በራሱ ለማስተዳደር ያቀረበው ዞን የመሆን ጥያቄ በክልሉ ባለስልጣናት ተቀባይነት ያለማግኘቱን ተከትሎ ልዩ ወታደራዊ ኃይል ሰፍሮብናል ብለዋል የአካባቢው ተወካይ ነን ያሉ ሰዎች ከአካባቢው ወደ አሜሪካ ድምፅ ስልክ የደወሉ የአካባቢውን 5033 ሰው ፊርማ አሰባስቦ በቀበሌዎችና በወረዳ ምክር ቤት የጸደቀ የዞን ጥያቄ ተቀባይነት እንዳላገኘ ህዝቡ የወከለው ነው የተባለው ኮሚቴ አባል ናቸው የገለጹልን የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መስተዳድር ባለስልጣናት የዞን ጥያቄው አይፈቀድም ከማለታቸውም በላይ በእስራት ህዝቡን እያንገላቱት ነው ብለዋል። ሌሎችም እንቅስቃሴዎች እንዳሉ ተናግረዋል። ላለፉት በርካታ ቀናት ባለስልጣናቱን ለማነጋገር ብዙ ጥረት አድርገናል። አልተሳካልንም። ለጊዜው እናዝናለን። የክልሉን ምክትል ርዕሰ መስተዳደር አቶ ክፍሌ ገብረ ማርያምን ለማነጋገር ተደጋጋሚ ሙከራ አድርገናል፣ ስልካቸው አልተነሳም። የክልሉ አፈ ጉባኤን አቶ ለማ ገዙማን አግኝተናቸው ነበር። ስብሰባ ላይ ነኝ ብለው መልስ ሰጥተው ነበር። በኋላ ግን ደጋግመን ደውለን ነበር፣ ስልካቸው የሳቸውም ከዛ በኋላ አልተነሳም። ልናገኛቸው አልቻልንም። ኮንሶ ስላለበት ሁኔታ ህዝቡ የወከለው ኮሚቴ አባል አቶ ገመቹ ደግፌን ግን ይዘናል። ትዝታ ብላቸው አነጋግራቸዋለች። ጤና ይስጥልኝ አቶ ገመቼስ። አቤት አቤት፣ እንደምን አሉ? ከአሜሪካ ድምጽ ራዲዮ ነው የምደውልልዎት። እሽሽ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። እሽ፣ በጣም ጥሩ። ምንድን ነው የሚካሄደው እዛ ኮንሶ? ኮንሶ በአሁኑ ጊዜ በከፍተኛ ቀውጢ ውስጥ ነው አለችው። አንድ ወቅት በእናንተ ሚዲያም የተላለፈ ነበር፣ ኮንሶ ራሱ ራሱ ለማስተዳደር ዞን መጠየቁ ያንን ተከትሎ ጥያቄውን ያው፣ ወደ ሀምሳ ሺህ ሰላሳ ሶስት ሰዎች ተፈራርሞ ይህን ጥያቄ ለመንግስት አቅርቧል። ለክልል መንግስትና ለፌዴራል መንግስት። ከዛ በኋላ እንደገና ደግሞ በታች ባሉት ቀበላት ምክር ቤት አጸድቋል። እንደገና በታኅሳስ ዘጠኝ ቀን ሁለት ሺ ስምንት ዓመተ ምህረት በወረዳው ልዑላዊ ምክር ቤት አጸድቋል። ከዛ በመነሳት ነው ይህንን ክልሉና ዞኑ በአንድ ላይ በመተባበር ማለት ነው ይህንን ጥያቄ የኮንሶን ጥያቄ ስለማይቀበሉ ያን ልዑላዊ የህዝብ ምክር ቤት ያጸደቀውን ሕገ ወጥ ለማሰኘት ብለው በወታደር ኃይል በመጠቀም በልዩ ኃይል በመጠቀም ይህንን ጥያቄ ለመቀልበስ ያው ኮንሶም በአሁኑ ጊዜ ወረው ይገኛሉ። መቼ ጀምሮ ነው ይሄ ግጭት ነው ምንድን ነው ወታደሮች ተላኩ ወደ እናንተ? አሁን ወደ ግጭት አላመራም በህዝቡ ትዕግስት ነው። ምክንያቱም ህዝቡ ይህንን ጥያቄ ሲጀምር ምንም አይነት ቆሽታ ላለማሰማት በሰላማዊ መንገድ ጠይቀው የጠየቀውን ጥያቄ ምላሽ ለማግኘት ብለው ነው። ህዝቡ መጀመሪያ ነው ጥያቄውን ሲያቀርብ ቃለ ተግባር ነው። ከዚህ የተነሳ ልዩ ኃይሉ አንዳንድ ጊዜ የኃይል እርምጃ እየወሰደ ሰዎችን የመምታት የመደብደብ፣ ንብረት ሞተር ያሉትን መኪናዎችን የመቀማት የመሳሰሉትን ነገሮችን ቢያደርግም ህዝቡ አሁንም ቢሆን ጥያቄ ፈሩን እንዳይፍትና እንዳይበላሽብኝ ብሎ በትግስት ነው ይህን ነገር እየተከታተለ ያለው። እሺ አቶ ገመችስ እርስዎ ኮሚቴ እንደሚወክሉ ነው ጥቆማ የደረሰንና ስለ ኮሚቴው ይንገሩን እስቲ እንዴት ተመሰረተ? መቼ አ ኮሚቴው የተመሰረተው መስከረም ሀያ ዘጠኝ ቀን ነው። ይህንን አቤቱታ ይዞ መቅረብ የነበረበት የህዝብ ጥያቄ እስከሆነ ድረስ የወረዳው መንግስት መሆን ነበረበት። ነገር ግን በወረዳው መንግስት ላይ የነበሩት አመራሮች ከዞኑ ጋር በመተባበር ይህንን ጥያቄ ሲያወግዙ ስለነበር አስፈላጊም አይደለም ብሎ ስለነበር፣ ህዝቡ ግን ጥያቄ ጥያቄ ነው ብሎ ስለተቀበለና ይህንን ጥያቄ ደግሞ ለመንግስት አካልን እንዲያቀርቡለት አስራ ሁለት ሰዎችን መርጦ ነበር። ከአስራ ሁለቱ ኮሚቴ አባላት አንዱ ነኝ። አላማውም ይህንን ጥያቄ ለመንግስት አካል ማድረስ እና ከመንግስት የተሰጠው ምላሽ በቀጣይ መጥተው ለህዝቡ ማድረስ እንጂ ሌላ አላማ እንደሌለው ነው የኮሚቴው ተግባር። አቶ ገመች ሲያዛችሁትን የህዝብ ሀሳብ ስንት ፈረመው አሉ? ስንት ሰው ነው የፈረመው? በህጉ መሰረት አስራ አምስት ሺህ ሰዎች ናቸው እንዲፈርሙ የሚፈለገው እንደዚህ አይነት ጥያቄ ለማቅረብ ነገር ግን የጠየቀው ወደ ሀምሳ ሺህ ሰላሳ ሶስት ሰዎች ናቸው እነዚህ ሀምሳ ሺህ ሰላሳ ሶስት ሰዎች የፈረሙትም ከአቅማችን በላይ ስለሆነ እንጂ በዛን ወቅት ለፊርማ ቀርበው የነበረው ወደ ዘጠና ሺህ ህዝብ ነው በአንድ በአንድ ወደ ከአራት ከተማ ማዕከል ቀርበው የነበረው ህዝብ እሺ አሁን ኮሚቴው ጉዳዩን ይዞ ማጋ ነው የሄደው መጀመሪያ ኮሚቴው ጉዳዩን ይዞ ያው ክልል የርዕሰ መስተዳድር ቢሮ እንዲሁም ደግሞ የክልሉ ብሔር ብሔረሰቦች ምክር ቤት ከዛም አልፎ እስከ ድሄድን የጠቅላይ ሚኒስቴር ቢሮ፣ የፌዴራል ምክር ቤት፣ የፌዴሬሽን ምክር ቤት እዛ ድረስ ሁሉ አቅርቧል አቅርቧል። እና የተሰጣችሁ መልስ ምንድን ነው? የተሰጠን ምላሽ ውክልና ተጠይቋል። በአንድ በኩል ይህንን ጥያቄ ይዛችሁ ለመቅረብ ውክልና ማቅረብ አለባቸው ተብሏል። መጀመሪያ ሰነድ ብቻ ይዘን ነበረ ነው። እንደገና ደግሞ አስራ አምስት ሺህ ህዝብ የፈረመበት ብሏል። እኛ ደግሞ ወደ ሀምሳ ሺ ሰላሳ ሶስት ሰዎችን ያስፈረም ነው። ከዛ የቀረ ምንድን ነው? ብሔረሰቦች ምክር ቤት የክልሉ ብሔረሰቦች ምክር ቤት ይህን ጥያቄ እንድሰጠን ማለትም በጽሑፍ የተደገፈው ወይ ይፈቀድ እንደሆነ ወይ ይከለከል እንደሆነ በጽሑፍ የተፈቀደ ምላሽ እንድሰጠን ደንብ እናቀርብ አንሰጣችሁ ነበር ያለን። እንደገና ደግሞ አሁንም በሆን ምክር ቤቱ ይህንን ካጸደቀ በኋላ ባለፈው ጊዜ መጥተው ነበረ ሊያነጋግሩ ሊያነጋግሩ በመጡ ጊዜ በቀጥታ ነው ምላሹን ሰጡ። አይፈቀድም፣ አይፈቀድም። ይሄ ጥያቄ በኢህአዴግ መቃብር ላይ ብቻ ነው ሊመለስ የምችለው። የምን ምላሽ ነበረ ተሰጠን። ወል እንደዛም ከሰጣችሁም ጥሩ ነው ምክንያቱም መጀመሪያኑ ሰምተናል። እንደዛ ነ ምላሽ እንግዲህ ተወካዮችና ከየቀበለ ተወክሉ ሽማግሌዎች መጀመሪያኑ ጠብቀናል። እንደዛ ከሰጣችን ደግሞ ህግ አለ የደቡብ ክልል መንግስት የብሔር ብሔረሰቦች ምክር ቤት አዋጅ ቁጥር ስልሳ አስራ ዘጠኝ ዘጠና አምስት አንቀጽ ሀያ አንድ ላይ እንደዚ አይነት ጥያቄዎች በሚቀርቡበት ጊዜ በጽሁፍ ነው ምላሽ የሚሰጠው ነው ምለው። ስለዚህ ህዝቡ የጽሁፍ ምላሽ ነው የጠየቀው። ነገር ግን ይህንን የጽሁፍ ምላሽ ከመስጠት ይልቅ እንደምታየው ከተማ በአሁኑ ጊዜ በወታደር ተወራ ነው ያለችው። አይደለም ከተማ ብቻ ገጠር ቀበላት በሙሉ በወታደር ተከበው ነው በአሁኑ ጊዜ ያሉት። እሺ መጀመሪያ እስቲ ማን በቃል እንደዛ እንደነገሮት ይግለጹልኝ። ማን ይባላሉ? ስልጣናቸውስ ምንድን ነው? አንደኛው አቶ ክፍሌ ገብረ ማርያም ይባላሉ የክልሉ ጤና ቢሮ ኃላፊ እና የክልሉ ምክትል ርዕስ መስተዳድር ናቸው። ሌላኛው ደግሞ አቶ ለማ ገዝቶ ይባላሉ፣ የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ ናቸው። እሱ ጋር ዋናዎቹ እነሱ ናቸው። እንግዲህ አሁን በአሁኑ ሰዓት ስለ ኮንሶ ወረዳ ብቻ ነው አይደለ የምንወያያለ ነው። ወታደሩ እዛ መጥቶ ከመስፈሩ ውጭ ምን እያደረገ ነው? ወታደሮች መጥተው እንግዲህ እንደተለመደ ከዚህ ቀደም ሕዝብ በሰላማዊ መንገድ ነው ጥሪ ተደርጎለት ወይ ደግሞ አዋጅ ተነግሮ ሰዎች ስብሰባ የሚወጣው። ኦልሬዲ ውይይት ተደርጓል፣ ምላሽ አግኝተናል። ምላሹ አይቻልም የሚል ነው ስለዚህ ዳግም ምን አይነት ውይይቱ ነው የሚያስለው? ለምን ነው ለውይይት የምንጠራ የምን ነው? የህዝቡ አሁን ጥያቄ ወደዚህ ወደ እነሱ የምመለሰው እና እነሱ ይህንን ጥያቄ ለመቀልበስ ወታደሮችን በመላክ ነው ከየቤት በኃይል በማስገደል ማለት በኃይል በማስገደል ስብሰባ እንደገቡ ስብሰባ ለምሳሌ አሁን የቀጠና መሪዎች ስብሰባውን እኛ እንካፈልን ምክንያቱም ኦልሬዲ ምላሽ ሰምተናልና ስብሰባ መካፈል ከዚህ በኋላ አያስፈልገንም ያሉት ሰዎች አጋጣሚ ወደ ስራ ምናምን ከወጡ ምስቶቻቸውን ከህጻናቶቻቸው በመለየት እስር ቤት ማስገባት፣ መንግስት ሰራተኞች ስራ ቦታ ሲሄዱ ኑ በግድ ስብሰባ ካልገባችሁ ብሎ ሰራተኞችን ማስገደድ፣ አልሄድም የሚል ሰው ካለ ደግሞ የእኛ ሰራተኛ አይደለም ብሎ ማባረር፣ ማስጠንቀቂያ መስጠት፣ ደሞዝ እንቆርጣለን ብሎ እንደዚህ አይነት ማሰራራዎች በአሁኑ ጊዜ ያው ከሲቪል ሰርቪስ ውጪ የታገዱ ሰራተኞች አሉ። ከሲቪል ሰርቫንት ህግና ደንብ ውጪ ከስራ ማስታወቂያ ወጣባቸው ሰዎች አሉ። ኦረዲ የእኛ ሰራተኛ አይደላችሁም ብሎ ከቢሮ ተባርሩ አሉ በአሁኑ ጊዜ። ስለዚህ ኦረዲ ሰራተኛም ቢሮ እየገባ አይደለም። በቃ የተረጋጋ ነገር የለም። ተማሪዎች ደግሞ በአሁኑ ጊዜ ፈተና ላይ ናቸው። ተማሪዎችን ተረጋግተው ፈተና መፈተን አልቻሉም። እንደውም አንድ ፋሻ የሚባል ትምህርት ቤት ሙሉ አንደኛ ደረጃ ትምህርት ቤት ነው። ተማሪዎች ፈተና ገብተው እያሉ ሰራዊቱ በኃይል በሚገባበት ጊዜ ተፈርቶ ሁሉ ከክላስ ችለው ሁሉ የሸሹበትና በህዝቡና በመምህራን ማረጋገጥ ወደ ክላስ የተመለሱበት አይነት ሁኔታ ነው ያለው። ስለዚህ ኦረዲ ኮንቶ በአሁኑ ጊዜ በጣም አደገኛ ሁኔታ ውስጥ ነው ያለችው። ሰዎቹ ሰዎች ወደ አልተፈለገ ስሜት እንዲገቡ የማድረግ ነገር ነው የሚታየው እንጂ የማረጋጋት በመሰረቱ የእናንተ ምላሽ አይቻልም የሚለውን ነገር ስትሰጥ መቆጣት የነበረበት ህዝቡ ነበር። ነገር ግን ህዝቡ ኦኬ ቀደም ሲልም ከእናንተ የጠበቅነው ምላሽ የሆነ ምክንያቱም ከዚህ ቀደምም በሆነ ምናልባት በምክር ቤት ደረጃ ስጸድቅ ምናልባት በደቡብ ክልል ይህ የመጀመሪያ ይመስለኛል። እንደዚ አይነት ከሆነ ጥያቄዎች ሌላ ቦታም ይነሳሉ እንደዚ አይነት ነገር ይሆናሉ። ከምን ስጋት ይሁን ህገ መንግስታዊ የሆነ ጥያቄ ነው፣ በህግ ነው፣ በህገ መንግስቱ መሰረት ነው ተጠየቀው። ስለዚህ ምላሽ ልትሰጥ የሚገባው ህገ መንግስቱ አልተሻረም ወይም ደግሞ አልተሻሻለም። ለምንድን ነው የሚከለከለ የምን ነው የህዝቡ ጥያቄና ግፊት ው። አቶ ገመችስ እናንተ ግን ለመደራጀት የፈለጋችሁበት ምክንያት ምንድን ነው? ደቡብ ክልል ወይንም አስተዳደር ስል ሆናችሁ የደረሰባችሁ በደል አለ እንዴ? የጠየቅ ነው። በሁለት ሺ ሶስት አመተ ምህረት ከዚህ ቀደም ልዩ ወረዳ ናት ኮንቶ በሁለት ሺ ሶስት አመተ ምህረት በፊት ልዩ ወረዳ ነበረች። ነገር ግን ህዝቡ ሳይፈልግ ሳይመክርበት ከታች ድረስ ሳይመክርበት ብግፍት በኃይል ነበር ተገደው ዞን የተመሰረተው ሰገን አካባቢ ዞን የሚል የተመሰረተው። ከዛ የተነሳ ህዝቡ መጀመሪያ ነው እዛ ዞን ውስጥ ለመጠቃለል ፍላጎት ስላልነበረ የህዝብ ብዛት የቆዳ ስፋት ፋ ስለነበር የተማረ ብዙ ኃይል ስለነበር ራስን ችዬ በዞን መተዳደር ይችላለሁ፣ ካልሆነም ከዚህ ቀደም በልዩ ወረዳነት መኖሬ ይበቃኛል የሚል ሀሳብ ነበረው። ተገደው አመራሮች ግፍት እና ተሳትፎ አማካኝነት ነው በዛ ዞኑ ስለተደራጀው። እንደዛም ሆኖ ግን እስከ አራት አመት ድረስ አሁን አምስተኛ ዓመት የተያዝንበት ሁኔታ አለ። ከእድገት ይልቅ ቁልቁል ማደግ፣ የንብረት መዘረፍ፣ የበጀት መዘረፍ እልፎም ተርፎ ደግሞ በአሁኑ ጊዜ ቀበላት እራሱ ህዝቡ ሳይመክርበትና ህዝቡ ሳይፈቅድ ወደ ሶስት ቀበላት ሙሉ በሙሉ ዞኑ ከተማ እንዲጠቃለሉ የተደረገበት ሁኔታ አለ። የኮንሶ ቀበራት ማለት ነው። ህዝቡ ሳይመክርበት ህዝቡ ሳይፈቅድ ሳያማክሩት እንኳን ሳይጠይቁት እንኳን በሀይልን በዛት የተደረገበት አይነት ሁኔታ አለ። የኮንሶ ህዝብ ብዛት ከሌሎቹ በኢጤስ በልጦ እያለ ለምሳሌ ሌሎቹ ስልሳ ሺህ ሰባ ሺህ ሰማንያ ሺህ ናቸው። ሌሎች ወረዳዎች አንድ ወረዳ ብቻ ነው ወደ መቶ ስልሳ አካባቢ የሚደርስ የህዝብ ቁጥር አለው። የኮንሶ ግን ወደ ሶስት መቶ ስድስት ሺህ ህዝብ ነው ያለው። የሀይል ህዝብ ይህ ያለው ዞኑ ላይ ራሱ ያለው የተማሪ የሰው ሀይል በስራ የተሰማራው ስታይ ከአራት መቶ ምናምን ሰራተኞች አርባ ምናምን ሰራተኛ ነው የኮንሶ ህዝብ አለው። የኮንሶ ሰው ወደ ዞኑ ለውድድር በሚሄድበት ጊዜ አታስፈልግም ተብሎ ነው የሚባረረው። ስለዚህ ምንም ጥቅም እያገኘበት ሳይሆን በጀት ደግሞ ሙሉ በሙሉ ከግማሽ በላይ ቆርጦ ነው ያለ በጀት ኮንሶን ያስቀሩት። ስለዚህ እድገት ሳይሆን ወደ ታች ማድረግ ስለሆነ፣ ወደ ኋላ መመለስ ስለሆነ ኮንሶ አይጠቅመኝ የምን አቋም ነው የወሰደው? በአሁኑ ጊዜ እንደው ይሄንን ውይይት የሚያዳምጥ ሰው አቶ ገመችስ ያው ሁላችሁም ኢትዮጵያ ውስጥ በአንድ ሀገር ውስጥ ስለሆነ ያላችሁት ያልተማረ ወገናችሁን አስተምራችሁ በመተጋገዝ አሁን ባለበት ሁኔታ ለምን መቀጠል አልፈለጋችሁም የሚል አመለካከት ሊኖረው ይችላል። ና እርስዎ ምን ይላሉ? አሁን እኮ እኛ እኛም እየተጠቀምን ነው። ሌሎችን ጠቅመንም አደግ አለብን እንጂ የእኛ እድገት ወደ ኋላ እያሽቆለቆለና እያየን እየተዘረፍን እያየን ተጽዕኖ እየተደረገብን አይደለም። ማደግ አለብን። አሁን እኮ ግልጽ የሆነ ወረራ እኮ ነው በህዝባችን ላይ የንብረት ወረራ፣ የገንዘብ ወረራ፣ በማን ቀበላት የመከፋፈል፣ እንደዚ አይነት ነገር በምንም አይነት ሁኔታ ሊስተካከል እንደማይችል ህዝቡ ስለገባው ነው። ወደዚህ ጥያቄ ገባው። እነሱም ከኛ ይጠቀሙ፣ እኛም ከእነሱ የተጠቀምን እኩል ማደግ አለብን እንጂ የእኛ እድገት ወደ ኋላ እየተመለሰ ሌላው ደግሞ የሚያድግበት አይነት ወይም ምቹ ሁኔታ መፈጠር አለበት። ማን ነው ግን ይሄን ወረራ ያካሄዳል ያሉትን ቢገልጹልኝ? በዞኑ ላይ ያሉት አመራሮች ናቸው። በዞኑ ላይ ያሉት አመራሮች በአብዛኛው የሌሎቹ ወረዳዎች ለራሳቸው ህዝብ ጥቅምና ለራሳቸው ጥቅም ነው። የእኛ የኮንሶ ደግሞ በዛ ውስጥ ተውጧል። አንደኛ ቁጥርም በቁጥር አነስተኛ ናቸው። ሁለተኛ ደግሞ የአቋም ችግርም አለ። መልሶ ተመልሶ የራሱን ህዝብ ነው እየተቃወመና የራሱን ህዝብ እድገት እየተቃወመ ያለው። ከዚህ የተነሳ እዛ ላይ የተቀመጡ የኮንሶ አመራሮችን ለኛ የጠቀሙ ሰዎች ሰዎች አይደሉም አይደሉም። ህዝቡ ስገመግምና የደረስንበት እንደዛ ነው። እሺ፣ አመሰግናለሁ አቶ ገመችስ ግን ትዝታ፣ እንዲታወቅልን የምንፈልገው ምንድነው፣ ህዝባችን በሰላማዊ መንገድ የጠየቀውን ጥያቄ ሰላማዊ የሆነ ምላሽ ከመስጠት ይልቅ አሁን በተለይ መንግስት የህዝብን ጥያቄ አዳምጬ መልሳለሁ ህዝበን አከብራለሁ ህዝብ የማይፈልገውን ነገር የግድ አላደርግም መልካም አስተሳሰብ እንዲሰፍን አደርጋለሁ ብሎ በተነሳበት በአሁኑ ወቅት በኢትዮጵያ ውስጥ በአሁኑ ጊዜ የተያዘው የመልካም አስተሳሰብ ማስተካከል ነው። ነገር ግን በኮንሶ ላይ እንደዚህ አይነት ወረራ መካሄዱ በእውነት በጣም ዓለም እንዲያውቅልን እንፈልጋለን። አመሰግናለሁ። አቶ ገመች እግዚአብሔር ይስጥልኝ። አመሰግናለሁ ትዝታ። የተከበራችሁ አድማጮች እናመሰግናለን። ትዝታንም አቶ ገመቹ ደግፌንም፣ እንግዲህ ከክልሉ ባለሥልጣናት መልስ ለማግኘት በምናደርገው ጥረት እንቀጥላለን። ባገኘናቸው ጊዜ ይዘንላችሁ እንመለሳለን። ተከታዩ ዝግጅት ከአንድ በቅርቡ የወጣ መጽሐፍ ጋር ያቆየናል። የኢትዮጵያ ታሪክ ፈተናዎችና የሚጋጩ ሕልሞች የኢህአደግ ቁርጦ ቀጥል ፖለቲካ ይላል ርዕሱ። መጽሐፉ ስለ ብሔራዊ መግባባት፣ ስለ ብሔራዊ እርቅ፣ ስለ ኢትዮጵያውያን የሚጋጩ ሕልሞችና ሌሎችም ጉዳዮች ሰፊ ትንተና ይሰጣል። ዶክተር መረራ ጉዲና ናቸው ጸሐፊው። ዶክተር መረራ እስከ ቅርብ ጊዜ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሆነው ሲያገለግሉ ቆይተዋል። ለረጅም ዓመታትም በሀገሪቱ የፖለቲካ ሂደት እየተሳተፉ ያሉ ናቸው። ዛሬም የኦሮሞ ፌዴራሊስት ኮንግረስ መሪ ናቸው። መለስካቸው አመሃ። በዚሁ መጽሐፋቸው ላይ አነጋግሯቸዋል። ቀደም ሲል የውይይታቸውን የመጀመሪያ ክፍል አሰምተናችኋል። በሌላ ዝግጅት ተቀናቃኝ አመለካከት ያላቸው ልሂቃን ለሁሉም የምትሆን ኢትዮጵያ በዲሞክራሲ አጀንዳ ዙሪያ የምትፈጠርበትን መንገድ መሻት አለብን ይላሉ ዶክተር መረራ። ሁለተኛውን የውይይታችንን ክፍል ሲጀምሩ ምንድን ነው፣ በተለይም ሁለቱ የኢትዮጵያ ብሔሮች የሚባሉት እርግጠኛ ነኝ፣ እሊቱም ተቀናቃኝ ነው፣ ምንም እንትን የለውም። እነዚህ ሁለቱ ተቀናቃኝ ልሂቃን መሬት ላይ እንዴት ኢትዮጵያ የምትባል ሀገር የሁላችንም ጥቅም እንዴት በጋራ ማስከበር እንችላለን? ሁለቱም ብንዎች ወደ መሀል መንገድ የሚመጡበት ሁኔታ የመፍጠርና በጋራ ዲሞክራሲያዊ አጀንዳ ዙሪያ ሁሉን በእኩልነት ልታስተናግድ ዲሞክራቲክ ኢትዮጵያ እንዴት እንፍጠር ወደሚለው ከመሄድ ይልቅ እነዚህ የሁለቱ ብሔረሰቦችን እና ትላልቅ የኢትዮጵያ ብሔሮች የምንላቸውን ጫፎች ላይ ያሉት ኃይሎች እስረኛ አድርጎታል፣ በእኔ ግምገማ ማለት ነው። ስለዚህ በዚህ ጉዳይ ላይ እንዳሁም ብዙ ጥያቄ ባለፈው መጽሐፌ ሲቀርብብኝ የነበረ ወይ ነው፣ አሁንም እየቀረበ ያለው እኔ ነው በድፍረትም የኢትዮጵያ ፖለቲካ መፍትሄ ካገኘና መሰረታዊ ደረጃ ችግሮቹን ለመፍታት ከፈለግን ግን ይህንን መጋፈጥ አለብን። ይሄ ሁለቱም ትላልቅ የኢትዮጵያ ብሔሮችን እንመራለን፣ ፖለቲካ ድጋፋለን፣ እናደራጃለን፣ እናንቀሳቀሳለን የሚሉ ኃይሎች ቁጭ ብሎ ብሄራዊ መግባባት እነሱ መሀልም እኮ ብሔራዊ መግባባት ያስፈልጋል። ከመንግስት ጋር ብቻ አይደለም ያስፈልጋል። ቁጭ ብሎ የጋራ አጀንዳ አንዱን በማይሆን መንገድ የማይጎዳ ሌላውንም በማይሆን መንገድ የማይጠቅም ብሔራዊ አጀንዳ ላይ መግባባት አለባቸው። በመሰረታዊ ጉዳዮች ኢህአዴግም ሀያ አራት ሀያ አምስት ዓመት የኖረው ከፋፍሌ ጊዜ ሴራዋ ሀያ አራት ሀያ አምስት ዓመታት የቆየችው አንዱ በእነዚህ ሁለቱ ትላልቅ እንትኖች መሀል አርቢትሮ ሆነ። ግን ለነገሩ በርሶ ላይ በዚህ ጉዳይ ላይ ተደጋጋሚ ጥያቄ የሚነሳው እንኳ ለአማራ ወይንም ለኦሮሞ ሳይል በመሀል ከኦሮሞም ይሁን ከሌላ ብሔረሰብ ይሁን ከአማራም ይሁን ኢትዮጵያ ብለው የሚነሱትን በሙሉ የሚፈረጇቸው እንደ አማራ ነው። ይሄ ትክክል ነው ወይ? ኢትዮጵያዊ ነኝ ብሎ ወይም የኢትዮጵያ ብሔረተኛነት ብሎ የሚነሳን ሀይል ለምንድን ነው በግድ ዚህ እናዚያ የሚፈረጁት የሚል ነው። ፖለቲካ ስትተነትም ምንድ ነው ዋና የቅራኔ እንትኖች ምንድን ናቸው ነው። ዋና የቅራኔ መሰረቶች ምንድን ናቸው ነው። ልዩነቶች ምንድን ናቸው ነው። አለበለዚያ እኮ ኦሮሞ ሆኖ ከአማራ በላይ ለኢትዮጵያ አንድነት ከአድዋ ጀምሮ ከምን ጀምሮ አሳይቻለሁ እኮ መዛፌ ላይ ምንም እንትንለው። ዋናው ጉዳይ ግን ያንን የመረዳቱ ነው። መሰረታዊ የቅራኔ የልዩነት የልዩነት አክሲስ ወይም ዛቢያው የት ይህን ነው የምንጠለጠለው፣ ነው እንጂ አሁን አንድነት ውስጥ ማቃቸው ሰዎች ነበሩ። አንዳንዶቹ ጓደኞቼ ናቸው። አሁን አማር ያለው ነው ቅንጅት ውስጥ እነ ብርሃኑ ነጋ እነ ምናምን ይታወቃሉ። ዋናው ጉዳይ ግን የቅራኔው መንጠንጣያው የት ነው? ስለዚህ ነው ይህን እነዚህ ሁለቱን የማነሳው በዋናነትም የቅራኔው ተጠያቂዎች ስለሆኑ ነው። በሚዛን ሳስቀምጥ ሁለቱ የበለጠ ገዥው ፓርቲ እዛ እንዳለሁ ነው የበለጠ ቅራኔው ለመፍትሄውም አስፈላጊ ስለሆኑ ነው በስማቸው መጥራት የፈለግኩኝ በተለይ በኔያኖርት ደረጃ አለው ሰው በስም ካልጠራው ዝም ብሎ ዘላለም የችግሩም የምኑም በድፍረት ሳንነጋገር ዝም ብለን ስንደናቀሩ መኖር ነው። ከዚህ ውጭ መፍትሄ እየታ ይታየኝ አይደለም በየፈረንጅ ሀገሩ ምን ምን ከምናደርግ ተከባብረን እንዳሁም ፈረንጅ ሀገርን ብንኖር ደግሞ እኛን አስከብራ የተከበረች ኢትዮጵያ ለመፍጠር መፍጠር የሚሻለው ይሄ ነው ብሎ እዛ ውስጥ እስካልገቡ ድረስ ዘላለም አርባ ዓመት ቀላል ያልሆነ እኮ መስዋዕትነት ተከፍሏል እነ ደቡብ አፍሪካ እንደምን እኮ ኢትዮጵያ የከፈለችውን ያክል ደም አልፈሰሰም ለውጥ ለመፈለግ አፓርታይድ እንኳን የታገሉት ኃይሎች ይህን ያክል ደም አልገበሩ በቁርጠኝነት ልዩነቶቻችን መሬት ላይ አስቀምጠን በምንግባባው ላይ ላይ ተግባብተን በማንግባባው ላይ ደግሞ ኢትዮጵያ ሕዝቦች ነገ የተነጎዳ ይፍቱ። ሌላው ደግሞ በኢትዮጵያ ስለሚጋጭ ልሞች ሲያነሱ ከታሪክም ከፖለቲካም እውነታዎችን እየጠቃቀሱ ነው የሚያነሷቸው። እነዚህ እውነታዎች የሚጋጩ ብቻ አይደሉም የሚያጋጩ መሆኗል እንደሚያውቁት። እንዴት እነዚህ የሚጋጩ ልሞች የመፍትሄ መነሻ ሊሆኑ ይችላሉ? ይህን ምናልባት ከብሔራዊ እርቅ ካሉትም ጋራ ያያይዙልን ይችላል። አዎ እሱ ነው። ይገናኛል፣ በትክክል ይገናኛል። ማወቁ ላይ ነው። እኔና አንተ ለምንድን ነው የምንጋጨው? ለምሳሌ ኢህአፓና ሜይሶም ለምን ሲጋጩ ነበር? ደርግ ከህወሃት እና ከሻእቢያ ጋር ለምን ሲጋጭ ነበር? የችግሮቹ ምንጭ ምንድን ነው? ነው መጀመሪያ የታሪክ ጣጣዎቻችንም አሁን ላለንበትም ሁኔታ በአብዛኛው ለትግራይ ሊት ዲሞክራሲ ማለት ተዋግተን ምን ብለን የመጣንን እነሱ የበላይነት የሚኖ የሚታስተናግድ ኢትዮጵያ ዲሞክራሲያዊ ስርዓት ነው ለነሱ። ወይም ደግሞ አማራ ሊቃን የምንለው ብዙ ጊዜ ኢትዮጵያ ድሮ በፈጠረችበት መንገድ ለምሳሌ አጼ ምኒልክን አትንኩብን፣ አጼ ኃይለ ሥላሴንም በብዛት አትንኩብል የሚሉ አሉ። እንዲህ የሚሉ አሉ። ሌሎቹ ደግሞ ያንን የመንካት መብታችን ይጠበቅ እነሱ እናንተ የምትሉ ጻድቃን አልነበሩም ብሎ የሚከራከሉ አሉ ሁለቱም የኢትዮጵያ ልጆች ናቸው ስለዚህ ዲሞክራሲ የሚባለው የዘር ፖለቲካ ፌዴራሊዝም ብሔር ጥያቄ ምን የሚባሉትን ያመጡብን የኢትዮጵያ ተማሪ ንቅናቄ ነው የሚሉ ሰዎች አሉ አጥብቆ አሁን የሀፓና ሜሶን የሚከሰሱት በዚህ ነው እናንተ ናቸው ይህንን ጣጣ ያመጣችሁ እናንተ ባታመጡ ኖሮ እነዚህ በዛ ቀዳዳ ገብቶ እነዚህ አይሆኑ ምን አይሆኑም የሚሉ እኔም የማውቃቸው የግል ጓደኞቼ አማራ ልሂቃን የምትሉ አሉ ምሁራን የታወቁ ዩኒቨርሲቲ ውስጥ የሚያሰቡ ያንን ስሉ ይሰማሉ። ያው የመጣው ምንድን ነው እንግዲህ ኢትዮጵያ የዛን ጊዜ በጅምላ ይሄ የስርአቱ የፊውዳል ስርአቱ ችግር ነበረው። ሁሉም ወደ ጓዳው ስለገባ ችግሩን ወደ ማየቱ ሳይሆን የዛን ስርአት ይሻል ነበር እኮ ጃነው እኮ ስርአት ከነዚህ ጭራቆች እኮ እንዲህ እኮ በተሻለ እንትን ነበር እኮ ወደ ማለቱ ይሄዳል። እነሱም ቢሆኑ እንግዲህ ለዚህ ነው የለም፣ ወደኋላ መመለስ የለም። ብንፈልግም ወደኋላ መመለስ አንችልም። ከመላ ጎደል ኢትዮጵያ ተማሪ ንቅናቄ ላይ ስምምነት ላይ ደርሰናል። የፌዴራል ስርዓት በተለይ በመሬት ጥያቄ፣ በብሔረሰብ ጥያቄ፣ በምን ጥያቄ ለዛሬቱ ኢትዮጵያ አይሆንም ብለን የደረስንበት ስምምነት የሚያፈርስ ነው። ያ ስምምነት ካፈረሰ ወደ ኋላ መመለሱ ቀላል አይደለም። አሁንም ቢሆን እንግዲህ ምንድን ነው እዛ ደግሞ ማነቦ በሀቅ ማለት ነው ነ ከጓደኞቼም ከምንም ስንከራከር ስንጨቃጨቅ የማነቦ እዛ ውስጥ በተማሪ ንቅናቄ ጊዜ የደረስነው ስምምነትን የሚያፈርሱ ነገሮችን አይባቸዋለሁ። ወደ ኋላ የሚመለሱ የፊውዳል ስርዓቱ ኢትዮጵያ የተፈጠረችበት መንገድ ጥሩ ነው ባይሉም፣ አንዳንዶቹ ጥሩ ነው የሚሉም አሉ። ጥሩ ነው ባይሉም ግን ሐጣቱን ወይም የሌሎችን ቁስል ላለማየት ትኖች ይታያሉ። ብዙዎች ህይወታቸውም አልፈዋል። እኛ እንኳን ለዚህ በቅተናል። ግን ቅድም ከሚሉት አኳያ ሶሻሊዝም ከሚባለው ወይም ደግሞ የህብረተሰብን ትግልና የህብረተሰብ ውስጥ ያሉ ክንዋኔዎችን ከመደብ አንጻር ከኢኮኖሚ አንጻር ከሚያየው ወደ እያንዳንዳች ድንኳን መግባታችን በእርሶ አተሳሰብ በታሪክ ወደፊት መሄድ ነው ወደኋላ መሄድ ነው? በትክክል ወደፊት መሄድ ነው የሚለው ያስቸግራል። ወደኋላም ተመልሰናል የሚለውም ምናልባት ትንሽ ያስቸግር ይሆናል። ባለበት እርገጥ ይባል ይሻላል። ባለበት እርገጥ፣ ወደኋላም ማለት ይጨንቀኛል። ወደፊት ሄደናል እንዳልል ደግሞ እንዳልህን በግልጽ ይታያል። ስለዚህ ከሞላ ጎደል ባለበት ርገጥ ነው። ምናልባት እኔም ደሞ ያ ምንድን ነው ኢትዮጵያ ፖለቲካ ኃይሎች ማንታ መንገድ ላይ እንደ ጠፋ ሕፃን መንገድ የጠፋባት ሕፃን ማንታ መንገድ ላይ ስለዚህ ወደ ኋላም መመለስ ቀላል አይሆንም፣ ወደፊትም መሄድ ቀላል አይሆንም። ወደትም ብትታጠፍ ስትዋልል ትኖራለ። ወደ ኋላም ተመልሰናል ማለት በአንዳንድ ነገሮች ይጨንገኛል። መልካም። በዚህ መጽሐፍዎ ሌላው እንግዲህ ሰፊ ስፍራ የሰጡት ስለ ነጻ ማህበራትና ስለ አገዛዝ ስርዓቶች ምላሽ ነው። በተለይም የካቲት 66ቱን አብዮት አስታውሰው የተለያዩ ሁነቶችንም ኤቨንትስ ማለት ነው ጠቃቅሰው ስለ ህዝቡ የተባበረ ትክክል ይናገራሉ። አንድ ምሳሌ ሲጠቅሱ በጊዜው ተራማጅ መምህራንና ተማሪዎች ባልተለመደ ሁኔታ ወደ የጋራ እንቅስቃሴ ውስጥ በፍጥነት የገቡበት ሁኔታ እንደነበረም ትዝ ይለኛል ብለዋል። ይሄ ተሞክሮ ለዛሬው ሁኔታ ምን የሚያስተምር ቁም ነገር ተባብሮ የመታገል ሁኔታ ውጤት ያመጣል። ንጉሱን ያወረደው መጀመሪያ የተባበረ የተማሪ ትግል ነው ከሞላ ጎደል። ከዛ ደግሞ የተባበረ የመምህራንም፣ የሰራዊቱም፣ የታክሲ ሹፌሮች ሁሉ ምናምኑ ሲመጣ ንጉሱ የሚጨብጡትን የሚያዙትን አጡ። ስለዚህ የተባበረ ትግል ምንጊዜ የእኛም ተሞክሮ ብቻ ሳይሆን የዓለም ታሪክ ተሞክሮ የተባበረ ትግል ውጤት አለው። ያልተባበረ የተባታተነ ትግል ደግሞ ብታሸንፍም ዋጋ የለውም። ለምሳሌ ግብጽ፣ ወሰድ ጄኔራሉን እኮ ነው መጨረሻ ላይ ያ ሁሉ ወጣት ደንፈሶ ያ ሁሉ ውጤት ካመጡ በኋላ መጨረሻ ላይ የተባታተነ ፖለቲካ ኃይሎች ያልመሩት የተበታተነ ትግል ነበር። ፖለቲካ ኃይሎቹም ደግሞ አንድ ቡድን ብቻ ነው ሻል ያለው ኋላ ሰራዊቱም መልሶ ነው ወደ ስልጣን የመለሰው። እርግጠኛ ነን ሲሲ ከሙባረክ የሚሻል ሰው አይደለም። እሱ መንባገነ ነው፣ እሱም ገዳይ ነው፣ አሜሪካኖች የሚደግፉት። ኢራቅም ስታይ ምንድን ነው የመንም ያልተባበረ ትግል ስልጣን ላይ ያለውን እንኳን ውጤት ያለው ስራ መስራት አይችልም። ምክንያቱም ብሔራዊ ስምምነት ያስፈልጋል ብሔራዊ መግባባት ያስፈልጋል የሚለው ለዚህ ነው። ከስልጣን በኋላ ስልጣን ላይ ያለው መንግስት ከወረደ በኋላ አንድ ህዝብ ሰላምም መረጋጋትም ማግኘት አለበት፣ ብልጽግና ማግኘት አለበት። በዛ ላይ መተማመን ያስፈልጋል። አለበለዛ አንድ ሺህ ሁለት ሺህ የጎበዝ አለቆችን ፈጥረ በአንደኛው ክፍለ ዘመን ሀገርና መንግስት መሆን ልማትና ብልጽግና መሻት ያስቸግራል። መንግስትን ከስልጣን ማውረድ ብቻም ሳይሆን ከዛ በኋላም ላለው አስተማማኝ ለውጥ ለሁሉም የሚሆን የፖለቲካ ስርዓት ለመፍጠር የተባበረ ትግል የተባበረ ውጤት ያመጣል። የተባበረ ውጤት ደግሞ የሁሉም ነው። የአንድ ቡድን የሁለት ቡድን ስ ሳይሆን የሁሉም ነው። ሁሉም በተለያየ ደረጃ ጥቅም ያገኝበታል፣ ይረካበታል። የሚፈጠረው መንግስት የእኔ መንግስት ነው፣ እኔም ያመጣሁት መንግስት ነው፣ እኔም ያመጣሁት ለውጥ ነው ወደሚለው ይሄዳል። አሁን እኮ ኢህአዴጉ ትልቁ ችግር ለውጥ አመጣው ይላል። የኢትዮጵያ ህዝቦች ደግሞ አመጣልኝ ብሎ እያመሰገኑት አይደለም። ችግሩ እዛ ነው። ጣጣ ውስጥ የገቡት በመጨረሻ እንግዲህ፣ የመጽሐፉ ምዕራፍ መጨረሻ ላይ መጨረሻ እንቀጹ ስለተለያዩ ህልሞች ሲናገሩ ቆይተው ስለ ጋራ ህልሞች መናገር ይጀምራሉ። በእርግጥ አብዛኛው የኢትዮጵያ ህዝብ የጋራ የሚለው ወይንም የጋራ ናቸው የሚላቸው ህልሞች አሉት። የትኞቹ ናቸው? እኔ ከሁሉም በላይ ሶስቱ መሰረታዊ የጋራ ህልሞች አሉ። ለምሳሌ ሁሉም ዜጎች ለምሳሌ ሁሉም ኢትዮጵያ ምድር ያሉት ዜጎች ወደ አሜሪካ የሚፈልሱት ለምንድን ነው? ለተሻለ ህይወት ነው። ለተሻለ ብልጽግና ነው። ስለዚህ ሁላችንም በልጽጋ፣ ሁላችንም በተሻለ ሁኔታ የምትተዳደር ኢትዮጵያ ብትፈጠር የሚታኖድ ኢትዮጵያ ብትፈጠር ከገበሬ እስከ ምሁር ከአርሶ አደር እስከ ምን እኔ የጋራ ህልም ይመስለኛል የበለጸገች ኢትዮጵያን ለማየት ዳቦ በደንብ አብልታ የሚታኖር ለዚህ ኮ ሄዶ ሰው አሽከር ሆኖ ለብልጽግና ነው ያውም ግማሹ በረሃ ውስጥ እየታረደ ግማሹ ባህር ሲሳይ ሆኖ ግማሹ የጅብ ሲሳይ ሆኖ ውስጥ ደቡብ አፍሪካ እነዚህ የሚሆነው እኮ የበለጸገች ኢትዮጵያ ብትኖር ለምንድን ነው ሰው የሚሄደው? እና አንዱ የጋራ ህልማችን መሆን ያለበት እሱ ነው። ሁለተኛ ደግሞ ዲሞክራሲያዊ አስተዳደር ነው። ገበሬዎቻችን እኮ አባንትና ይሻላል፣ አባንትና ይሻላል ብሎ እኮ ይመርጣሉ። ለዘመናዊ ዲሞክራሲ ብዙ እውቀት ብዙ ምናምን አላቸው። ማንላቸው ማን ጥሩ እንደሆነ፣ ማን እኩል እንደሚያስተዳድር፣ ማን የተሻለ አስተዳደር እንደሚፈጥር በዛ ደረጃ እንኳን ይታወቃል። በአንዳንድ ባህሎቻችን ደግሞ እንደ ገዳ ስርአትን ኦሮሞ አካባቢ እርግጠኛ ነኝ ከኦፒዶ አስተዳደር መቶ በመቶ እንደሚሻ ብዙ ነገሮች አሉ ማለት ነው። እና ስለዚህ መልካም አስተዳደርን የማይፈልግ ህዝብ የለ፣ ገበሬም ይሁን ምሁሩም ይሁን መልካም አስተዳደርን በህዝብ ደረጃ ማለት ነው። እና የኢትዮጵያ ማህበረሰቦች በመብቱ ከተሰጣቸው ማንን እንደሚመርጡ፣ እንዴት እንደሚመርጡ ማን እንደሚሻላቸው የተሻለ ዲሞክራሲያዊ ስርዓት፣ የተሻለ መልካም መስተዳደር እንባለው። መልካም መስተዳደር የማይመኝ ህዝብ የለም። ሶስተኛ ደግሞ መንግስት ራሱ መንግስት የሚባለው የተፈጠረው ሰላምና መረጋጋትን ለመፍጠር ነው። ወደ ሁለት ሺ ምን ሺ ወደ ኋላ እንኳን ብንሄድ እነዚህ የእንግሊዝ የፈረንሳይ፣ የምን ደራሲዎችን ስትመለከተው አንዱ መንግስት እንዴት ተፈጠረ ሲባል አንዳንዱ እግዚአብሔር ለሰው ልጅ ይፈጠረ የሚሉ አሉ። ግን ዋናውን የሰው ልጅ መረጋጋትን በሰላም አብሮ መኖርን ስለሚፈልግ ያንን የሚያስተናግድ የሚያስተባብር ሀይል አስፈለገ። ከዛ ነው መንግስት እያለ እያደገ ምን እያለ አሁን በሀያኛውና አንደኛው ክፍለ ዘመን በተለይም ዲሞክራሲ አስተዳደር እየጎላ የመጣው። ስለዚህ አሁን ሰላምና መረጋጋትን የማይፈልግ ጤናማ የሆነ ህብረተሰብ የለም። ስለዚህ ሶስቱ እኔ ብልጽግና ሁሉም ህዝብ ይፈልጋል። መልካም አስተዳደር ወይም በዲሞክራሲ አስተዳደር ብሎ ሁሉም ህዝብ ይፈልጋል ሰላምና መረጋጋትን ህዝቡም በሰላም ወጥቶ ሰርቶ ጥሮ ግሮ መኖር ይፈልጋል። እነዚህ ሶስቱ ላይ ያለውን የሀገር ፍቅር አንድነት እነዚህ ላይ ያሉትን ሁሉንም ህዝብ ሁሉንም ህዝብ እንደ ዜጋም እንደ ማንም በግለሰብ ደረጃም በማህበረሰብ ደረጃ በማንም ደረጃ እነዚህ ሶስቱ ነገሮች መሰረታዊ የጋራ ህልሞቻችን ሊሆኑ ይችላሉ ነው የሚል ለእነዚህ የጋራ ህልሞች ግን አሁን እንደሚያዩት በፖለቲካ ውስጥ እንደሚመለከቱት ለብዙ አመት ያለፈው የሀገሪቱ ታሪክ እንቅፋት አልሆነም። አነባበባችን ቢያንስ የኔ መጽሐፍ እኮ ምንድን ነው የታሪክ ፈተናዎች እኮ የሚለው የዛሬ መቶ አመትም የዛሬ ምን አመትም ከዛ ተነስተን ይኮ ለምሳሌ አሁን ወደ ኋላ ብንሄድ ወደ አስራተኛ ክፍለ ዘመን መጨረሻ ላይ ኢትዮጵያን ጂኦግራፊክ ቅጽዋት እንዴት ተፈጠረች የሚባለው በግልጽ እኮ ያሳያል። ለምሳሌ ትግራይ ልሂቃን ሸዋ ስልጣን ወሰደብን ብሎ ለመቶ አመታት ነው የታገለው። በግልጽ ቋንቋ ለማስቀመጥ ኦሮሞ ሊት ደግሞ ወደ ሁለተኛ ዜግነት ደረጃ ዝቅ ያለ ነው በዚህ ነው ይላል። ለዚህ ነው ለመቶ አመታት ምኒልክን የሚከሰው እነዚህ ነገሮች እንግዲህ ምንድነው ያ የኢትዮጵያ የታሪክ ጣጣም አሁንም ቢሆን ከኛ ጋር አለ። ለምሳሌ ትልቁ ችግራችን ዲሞክራሲያዊ ሥርዓት የመፍጠሩ ኢትዮጵያ ፖለቲካ ትልቁ መሰረታዊ ችግር ስላለፈው ነገር የጋራ ግንዛቤ የለንም። ስለ ታሪካችን የጋራ ግንዛቤ የለንም። አሁን ስላለው ችግር የጋራ ግንዛቤ የለንም። ለወደፊቱ ኢትዮጵያ ምን ትሆናለች የሚለው የጋራ እይታ የለንም። ለዚህ እኮ ነው እነዚህ ህልሞች የሚለው ስላለፈውም የጋራ ግንዛቤና የጋራ ትርጉም ካልኖረ፣ አሁን ስላለውም ችግር የጋራ መሰረታዊ የምትላቸው ችግሮች የጋራ ግንዛቤ ከሌለ፣ ለወደፊቱ ኢትዮጵያ ምንት ይሁን የሚለው ደግሞ የጋራ ህልምስ ከሌለ፣ አንድ የጋራ የፖለቲካና ኢህአዴግ እንደምደግምልን የጋራ የፖለቲካና ኢኮኖሚ ማህበረሰብ እንፈጥራለን ብሎ ህልም ነው የሚሆነው። ችግሩ እዛ ላይ ነው። ስለዚህ እነዚህ ነገሮች ላይ ስለ ታሪካችን ከተስማማን ጥሩ ነው። ካልተስማማን እኔ የታሪክ ሂሳብ ማወራረድ ውስጥ ሳንገባ የታሪክ ሂሳብ ማወራረድ ውስጥ ሳንገባ ስላሉ መሰረታዊ ችግራችን የተወሰነ መስማማት ከቻልን ቻልን፣ ካልቻልን ግን የተስማማኑን ተስማምተን ያልተስማማኑም ደግሞ ለኢትዮጵያ ህዝብ ውሳኔ መተው ኢትዮጵያ ህዝብ በፈለገው መንገድ ላመኔ ፓርቲ ይሻላል ላለ ፓርቲ ጥሩ ነው ላለ ፓርቲ ውስጥ ሌላው ያ ፓርቲ የማስተዳደር መብቱን መቀበል አለበት። አብዛኛው ህዝብ ድምፅ ያገኘ ፓርቲ የአስተዳደር ብላይ ከተስማማ ማለት ነው። እዛ ላይ መስማማት የግድ ያስፈልጋል። ምክንያቱም የጨዋታ ህጎች ለራሲ ብቻ አይደለም የሚታወጣው ለሁሉም ነው። ትልቁ ችግር አሁን ያደግ ለራሱ ብቻ ነው ያወጣው። ስፈልግ በእጅ ያስገባል፣ እግር ኳስን ስፈልግ በእግር ያስገባል፣ ስፈልግ በምን ያስገባል። ለምሳሌ ሌላውን አትነግድ ይላል፣ ለራሱ ቢዝነስ ኢምፓየር ያንቀሳቅሳል። ሌላውን ህግ አክብር ይላል በቀን ነው ካድሬዎቹ አንድ ሺህ አንድ ጊዜ ይጥሳሉ። እንደዚህ አይነት ነገሮች ሳይሆኑ ህዝቡ በፈለገበት መንገድና ህጉ ላይ ከተስማማን ዲሞክራቲክ ጌም የምንለው ይ ከተስማማን ውሳኔው ለህዝብ መተው ነው። ለወደፊቱ እንዴት እንኑር የምንለው ምንዛው ነው። በአንድ የጋራ ሀገር አብረን እንኖራለን ካል አንድ ሁለት ሶስት ብለን ህጎቹን ማስቀመል ለምሳሌ ኢትዮጵያ ተማሪ ንቅናቄ ዘመን የተወለደ ኦባማ፣ የሲቪል መብት ትግል ጊዜ የተወለደ ኦባማ፣ አሜሪካ ውስጥ እኮ የነጭ ቤተ መንግስት የሚባለው ውስጥ እኮ ጥቁር ሰው ፕሬዚደንት ሆነዋል። ህጉ ዲሞከሲ ነው። ስለዚህ የፈለጉትን ያክል ኦባማን ጂንጀሮ ነው ምንድን ነው ምንድን ነው የፈለጉትን ብስሉ፣ አክራሪ ነጮች ማለት ነው ጥቁር ፕሬዝደንትን ለስምንት ዓመት ተሸክመዋል። ነጮች ባመርጡት ኦባማ በህልም ደረጃ የምልበት እንትን የለው። ነጮቹ ህጉን ተቀብሏል። በህዝብ ድምጽ የተመረጠ ሰው አሜሪካ ፕሬዚደንት ይሆናል። ለዚህ ነው ጥቁር ፕሬዚደንት የነጭ ቤተ መንግስት ገብቶ ስምንት አመት የገዛቸው። ስለዚህ ነው ምንድን ነው ህጎቹ ላይ ከተስማማን ለወደፊቱም ህዝቡ እየተነጋገረ እየተከራከረ እየተደራደረም በተለይ ፌዴራሊዝም መሰረቱ ድርድር ነው። ዝም ብሎ ኢህአዴግ ይህንን ሰጥቻለሁ ይህንን አድርጋለሁ ብሎ እንደገና ደግሞ መልሶ እየወሰደ እዚ ይቆርጣል እዚ ይቀጥላል እዚ ይቆርጣል እዚ ይቀጥላል፣ ማለት እነዚህ አይነት ፌዴራሊዝም ሳይሆን ህዝቡ ተደራድሮ አብረን በነዚህ መሰረታዊ ጉዳዮች ላይ በነዚህ አይነት ነገር አብረን መኖር እንችላለን፣ መተዳደር እንችላለን። ይሄ እኮ የመሬት ግጭት፣ ምን ግጭት እንትን የሚነሱትም እኮ መሰረታዊ ሁሉ ስምምነቶች ቢኖሩና እንትን መሬቱ ወደ ዘረፋ ባይገባ ኖሮ ይህ ሁሉ ግጭት አይፈጠርም። እና ወደ መስማማቱ ከይህን ብዙ መንገድ እንሄዳለን። ስለዚህ ባጭሩ የሚሉኝ የኢትዮጵያ ልሂቃን ምክንያቱም ፓርቲ የሚያመጡት እነሱ ናቸው። አብዛኛው በዴሞክራሲያዊ የጨዋታ ህጎች መጀመሪያ ማመን አለባቸው ነው የሚለኝ። እዛ ላይ ተስማምቶ የጋራ አጀንዳ መቅረጽ አለባቸው። ፖሊሲያቸው የግድ አንድ መሆን አለበት አይደለም፣ መሰረታዊ በሆኑ የአገሪቱ ጉዳዮች ላይ የጋራ አጀንዳ ቀርጾ ማንም የማይገፋበት፣ ማንም ልዩ ጥቅም የማያገኝበት፣ ማንም ለብቻ የሚከበርበት፣ ማንም ለብቻ የሚዋረድበት ሳይሆን ሁሉም ዜጎች ተከባብሮ ተቻችሎ የሚኖሩባትን ዴሞክራቲክ ኢትዮጵያ በተለይም በእኩልነት ሁሉንም ዜጎች የምታስተናግድ ኢትዮጵያን ለመፍጠር ቁጭ ብሎ መስማማት አለብን። ኢትዮጵያ ለአንዱ ናት ለአንዱ እንጀራ ልጅ የማትሆንበት ኢትዮጵያን ለመፍጠር እነዚህ መሰረታዊ የሆኑ ቀላል ናቸው። ፍላጎቱ ካለ ማለት ነው ብዙ መንገድ እንጓዛለን የሚል ግምት አለኝ። በጣም አመሰግናለሁ። ዶክተር ማ እኔም ለተሰጠኝ እድል አመሰግናለሁ። ባልደረባይን መለስካቸውንና ዶክተር መረራን አመሰግናለሁ። አሁን የምናልፈው ወደ አጠገቤ ወዳለችው ወደ ጽዮን ይሆናል። ጽዮን እንግዶች አሏት። ወደ ኮራ ሽልማት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እና አርቲስት አቢ ላቀው በየዓመቱ ለሚካሄደው የአፍሪካውያን የሙዚቃ ውድድር ኮራ ሽልማት ዘንድሮ ታጭተዋል። ኮራ ከተመሰረተበት ከ1994 ዓ ም ጀምሮ 12 ጊዜ ውድድሮች ተካሂደዋል። አስሩ ውድድሮች የተካሄዱት ደቡብ አፍሪካ ውስጥ ነበረ። ባለፉት ሁለት ዓመታት ቡርኪና ፋሶና ኮት ዲቯር ውስጥ ነው የተካሄዱት። የዘንድሮው ደግሞ መጋቢት 11 2008 ዓ ም ወይም በአውሮፓውያኑ ማርች 20 2016 ዓ ም ናሚቢያ ውስጥ ይካሄዳል። ሀምሳ አራት የአፍሪካ ሀገሮች በሚሳተፉበት የዘንድሮ የናሚቢያው ውድድር ነው። ቴዲ አፍሮ በዝነኛ ድምፃዊ ምድብ ወይም ሌጀንደሪ ሲንገር ዘርፍ፣ እንዲሁም በሴት ምርጥ የባህል ድምፃዊ ቤስት ትራዲሽናል ሚውዚክ ፊሜል አርቲስት ምድብ አቢላቀው የታጩት። አቢላቀው የታጨችበት ስራዋ የኔ አበሻ የተሰኘ የሙዚቃዋ ክሊፕ ሲሆን ዩቱብ ላይ እስከ ዛሬይቱ ዕለት ከሰባት ነጥብ ሁለት ሚሊዮን በላይ ተመልካች ጎብኝቶታል። ይህንን በተመለከተ ጽዮን ወደ አቢላቀው ስልክ መተሽ ነበር። ምን አደረግሽ? አሁን ደውዬ ነበረ ምክንያቱም አቢላቀው በተደጋጋሚ ቃለምልልስ ስትሰጠ ያታለሁ ና አይናፋር ነገር ናትች። ስለዚህ ታፍራለች። ስልክ ደወልኩላትና ሄሎ የሚለውን ድምጿን ስሰማ ዘፈኗን ከፈት ኩላት እና ረዘም ላለ ሰዓት ጠበኳት። ተጋበዘች ራሷን ዘፈን አጥ ብላ ነው የሰማችው። ድለኛ ነች። ሄሎ ሄሎ ሄሎ አቢላቀው ድምፃዊ፣ የሙዚቃ ግጥም ጸሐፊ፣ እንደዚሁም ደግሞ ዜማ ደራሲ። አቢላቀው አመሰግናለሁ። ስልክ ደውሎ ዘፈንሽን የሚጋብዝሽ ማን ነው ብለሽ ተደናገጥሽ? በጣም ደስ ይላል። ጽዮን ግርማ እባላለሁ ከአሜሪካ ድምፅ ሬዲዮ ጣቢያ ነው ደውለለሽ ውሀይ ሲሆን እንዴት ነሽ ደህና ነሽ ወይ ሰላም ነው ሰላም ነው እንዴት ናችሁ እግዚአብሔር ይመስገን መቼም ያለ ምክንያት ደውዬ ዘፈንሽን አላሰማውሽም የእኔ ሀበሻ የተሰኘው የሙዚቃ ስራሽ በቅርቡ የሰራሽው ወደ ሰባት ሚሊዮን የሚደርስ ተመልካች ዩትዩብ ላይ አግኝቶ በኮራ የሙዚቃ አዋርድ ላይ እጩ አድርጎሻል ለቃለ ምልልስ ነው ደወልልሽ። እንግዲህ ለቃለ ምልልስ አልመችም። በቃ የቻልኩትን ሞክራለሁ። አዎ ጥያቄ ስትጠየቂ እንዳያስኩሩ ምም እንደምትይ አይችሻለሁ። ከዚህ በፊት በቴሌቪዥንም እኔም ብቻ ዝፈኝ ወይ ቃለ ምልልስ አልችልበትም እና የዚህን ግጥምና ዜማ የሰራሽው አንቺ ነሽ። ቀጥታ ወደ ጉዳዩ። አዎ በቀጥታ ወደ ደወልኩበት ጉዳይ ላምራ ብዬ ነው አንቺ ነሽ የሰራሽው ግጥምና ዜማውን እንዴት ነው ቪዲዮ ውስጥ የተቀረጸው እስቲ ንገሪን አዎፂ እኔ ነ የሰራሁት ግጥሙንም ዜማው ያው ሞክራለው ነው የሚባለው ግን ህዝቡ ስለወደደው በጣም ደስ ብሎኛል ሙዚቃውንም አሸብር ነው የሰራው ከዛ ደግሞ ያው ቪዲዮውን ለመስራት ከተለያየ ቦታ ነው ቪዲዮ ሽት የተደረገው ከዛ መርጅ ተደርጎ ነው ኤዲት የተደረገው የተለያየ ቦታ ስትየት የተለያየ ሀገር ላይ ተቀርጾ ማለትሽ ነው አዎ የልጆቹ ፓርት አለ የኔ ፓርት አለ። የኔን ፓርታውን ባርሴሎና ነው የተሰራው። የልጆቹ ፓርት ደግሞ ለንደን ነው ሹት ያደረገው። አማን ይባላል ዳይሬክት ያደረገውም አማን ነው። ሁለቱም አማን ነው ስማቸው። የኔን ደግሞ የእኔን ፓርት ደግሞ ባርሴሎና ነው የተሰራው። እሱ ደግሞ የኔ የአጎቴ ልጅ ነው የሰራልኝ። ስለዚህ ጓደኞችሽ፣ ቤተሰብ አንቺ ተደምራችሁ የሰራችሁት የሙዚቃ ቪዲዮ ከሰባት ሚሊዮን በላይ ተመልካች አፍርቷል። እንደዚሁም ደግሞ አሁን ለኮራ ሽልማት እጩ ሆኗል። ይሄ ሽልማት ይሄ ውድድር ይሄ እጩ መሆን ምን የሚሰጠኝ ጥቅም አለ ትያለሽ? የሚሰጠኝ ጥቅም ሁሌ ኢትዮጵያ ስሟ ሲጠራ ደስ ይለኛል፣ ሁላችንም ደስ ይለናል። እና እኔ ደግሞ በአጋጣሚ ይሄን የትራዲሽናል ማለትም የአገር ባህል ዘፈን አስወክዬ በመሄዴ በጣም ደስ ብሎኛል። እዛ ላይ ደግሞ በጣም ታይለንት ያላቸው ልጆች አሉ። ኢትዮጵያ ውስጥ በጣም ይሄን እድል ማግኘት ያለባቸው ማለት ነው። ለነሱ ደግሞ ተስፋም ይሆናል ብዬ አስባለሁ ነው ኢትዮጵያን ስም አስወክሎ መሄዱ። ካሸነፍን ደግሞ በኢትዮጵያ ስም አሸንፈን ከተመለስን ትልቅ በጣም ደስታ ነው የሚሰማኝ የሀገራችን ሙዚቃ ሪፕሬዘንት አድርገን አሸንፈን መመለሱ ነው በዚህ ሰዓት የማቀው። ይሄንን ውድድር ለማሸነፍ የሚጠበቅብሽ ማድረግ የሚጠበቅብሽ ነገር ከዚህ በኋላ ምንድን ነው? ያው የሚጠበቀው ምንድን ነው? እኛ ያው ስራችን ሰርተን እነሱ ፒክ አርገውታል ዘፋኑን ማለት ነው ይሄ ስራ ደግሞ እንዲመረጥ ያደረገው ህዝቤ ነው የሀገር ሰው ነው ፋኖቻችን ናቸው እና አሁንም ከጎናችን እንዳይለዩ ቦት ማድረግ አለባቸው ቦት ሲደረግ ያው ቁጥር አለ ቁጥሩ ሁለት አራት ስምንት ዘጠኝ ስምንት አራት ዚሮ ዚሮ በዛ ቁጥር የእኛን ኮድ አስገብተው ኮራ አሁን የኔ ኮድ ሰባ አራት ነው ኮራ ሰቨን ፎር ሰባ አራት ብለው ቴክስት ማድረግ አለባቸው በዛ ነው ቦቱ የሚቆጠረው ኢትዮጵያውያን ባህላዊ አርቲስት በሚል ኢትዮጵያን ትራዲሽናል ፊሜል አርቲስት በሚል ዘርፍ ነው የተመረጥሽው? አዎ፣ እኔ የተመረጥኩት በፊሜል ትራዲሽናል በሚለው ዘርፍ ነው። ያው ቴዲም በሌጀንድ ነው የተመረጠው። የኔም በሰባ አራት የሱ በአንድ ሀምሳ ስድስት እና ከህዝቡ ነው የሚጠበቀው። ቦት ቦት ከተደረገ የማሸነፉ ቻንስ ሰፊ ነው። ሁለት ድምጻውያን ከአንድ ሀገር ላይ አሸናፊ ቢሆኑ በጣም ያስደስት ነገር ነው የሚሆነው። ስለዚህ አሁን አድማጮቻችንና አድናቂዎቻችን የምንጠይቀው ለሁለታችንም ድምጽ እንዲሰጡ ነው። ስለዚህ ለተመልካቾችሽ ለእኛም አድማጮቻችን ምረጡኝ ነው እያልሽ ያለሽ፣ የምረጡኝ ዘመቻ እያደረግሽ ነው? አዎ የምረጡኝ ዘመቻ ነው። ይሄ እኔ ብቻ ሳይሆን ያው የአገር ሙዚቃ መታወቅ አለበት። በጣም ያስደስተው ነገር ትልቅ ፉል የሆነ ካልቸር አለን። በጣም የሚያስደስት ካልቸር አለን። እኔ ደግሞ ብዙ ጊዜ ስለ ሀገር መስፈን እንወዳለሁ፣ በጣም ደስ ይለኛል እና በዛ ደግሞ መመረጡ፣ በዛ ካቴጎሪ መግባቴ በጣም በጣም ነው ያስደሰተኝ። እና መመረጡ ተመርጧል። አሁን ቮት ከተደረገ የማሸነፉ ቻንስ ትልቅ ነው። በጣም እናመሰግናለን አቢላቀው፣ እኛም መልካም እድል እንመኛለን። እስቲ ይሄን ዘፈን በመጋበስ የጀመርነውን ሙዚቃ በመቀጠል እንሰነባበት። ትንሽ ቲልናለ አብረሽ አለ በደም ግን፣ አመሰግናችኋለሁ። እናንተ መድኑን ስለሰጣችሁን፣ እስቲ አብረሽ እያንቀነቀሽ ተሰናበችልን አድማጮቻችንን። ጽዮን እንግዲህ ለዚህ ውይይታችሁ አንቺንም አቢንም ላመስግን። መልካም እድል እንመኛለን ለእሷም፣ ለቴዲ አፍሮም ኢትዮጵያውያንም እንደዚሁ። በነገራችን ላይ ቴድሮስ ካሳሁን ቴዲ አፍሮንም በዚህ ጉዳይ ላይ አስተያየት እንዲሰጠን ጥረት እያደረግን ነው። በእርግጠኝነት ሰሞኑን እናገኘዋለን። በጣም ጥሩ ነው። ሲሆን አስተያየት ሰጠን እንጠብቃለን። ወይ እሱ ይደውልልናል፣ ወይ እኛ ያለበት እንደውልለታለን። በጣም ጥሩ ነው። ቴዲ መልካም እድል እንመኛለን። ለአንተ እንጠብቀሃለን። አቢ ላቀው ለአንቺም መልካም እድል እንመኛለን። ኢትዮጵያውያን አርቲስቶች በኮራ ውድድር ሲጣጩ ይሄ የመጀመሪያው እንዳልሆነ ይታወቃል። ጸደንያ ገብረ ማርቆስን መቼም፣ ድንቂቱ ጸደኒያ ገብረ ማርቆስ፣ ሸዋንዳኝ ኃይሉ፣ ቴዎድሮስ ሞሲሳ ድንቅ ናቸው። እነዚህ ሁሉ አሁን በሕይወት የሌለችው ሚኪያ በኃይሉንም እናውቃታለን፣ እናስታውሳታለን። እንዲሁም ከዳያስፖራ ኢትዮጵያዊ ሃዴ ኃይሌም እጩዎች ነበሩ። ከነዚህ እጩዎች መካከል ልክ የዛሬ 12 ዓመት በ2004 በአውሮፓውያኑ አቆጣጠር ድምፃዊት ጸደንያ ገብረ ማርቆስ አሸንፋለች። ጽዮን ጸደኒያ ጋደውለች ነበር። አዎ፣ ምክንያቱም እንደዚህ አይነት ነገር በሚፈጠርበት ጊዜ እዚህ እንደዚህ አይነት ውድድሮች አስቀድሞ የተሳተፉ አርቲስቶች ካሉ የእነሱን አስተያየት መስማት ጠቃሚ ነው። ምንድን ነው ይሄ ውድድር የሚጠቅመው ምን ቢደረግ አሸናፊነት ማምጣት ይቻላል የሚሉትን ነገሮች ከቀደም ካሉ ሰዎች በማንኛውም ዘርፍ ማምጣትና ማነጋገር አስተያየታቸውን መቀበል ጥሩ ነው። ወደ ጸደኒያ ደውዬላት ነበር። እሷንም የጠየቅኳት የመጀመሪያ ጥያቄ የኮራ ውድድር ምንድን ነው ምን ስ ይጠቅማል ኢትዮጵያውያን፣ ለአንቺስ ምን ጥቅም ሰጠሽ የሚለውን ጥያቄ ነው ያቀረብኩላት፣ የነበረው የእሱን ምላሽ በመስጠት ነው የምትጀምረው። የኮራ ሙዚቃ ውድድር እንግዲህ አፍሪካኖች ሙዚቃዎች ሙዚቃዎቻቸውን አቅርበው የሚወዳደሩበትና የሚሸለሙበት ነው። የተለያዩ የሙዚቃ ውድድሮች አሉ፣ ከዛ አካል አንዱ ነው። በቃ የትኛውም ዓለም ላይ እንደሚደረገው ምዕራባውያኖቹም እንደሚያደርጉት ብሪቲሽ ሚዚክ አዋርድ፣ አሜሪካን ሚዚክ አዋርድ፣ ዩሮፒያን ሚዚክ አዋርድ እንደሚባለው በአፍሪካም ሙዚቀኞች ስራዎቻቸውን የሚያቀርቡበትና የሚወዳደሩበት፣ የሚሸለሙበት ፕሮግራም ነው ማለት ነው። ፕሮግራሙ ተደራሽነት ወይም የፕሮግራሙ ስፋት አፍሪካ ውስጥ የሚደረግ ነው እና የተከታዮች ብዛት፣ የፕሮግራሙ ይዘት፣ ውድድሩም፣ አሸናፊዎች በሚገለጽበት ሁኔታ ያለው ነገር ምን ይመስላል? እንግዲህ እኛ ሀገር ነው እንጂ ብዙ ስለ እነኛ አይነት ውድድሮች በደንብ ሚዲያ ላይ የማታየው እና በረጅሙ በደንብም በሰፊው ሲወራ ማናየው እንጂ በሁሉም አፍሪካን ሀገሮች በደንብ ይታወቃል። ተሳታፊዎች ብዙ አሉ። በሚሊዮን የሚቆጠሩ ተመልካቾች ይከታተሉታል። በአንዳንድ የቴሌቪዥን ጣቢያዎች ላይ ይተላለፋል። አሁን ያኛ ስንወዳደር ቲቪ ፋይቭ የፈረንሳዮቹ በዛ ይተላለፍ ነበር። እንደ ዜና ሁሉ ይሰራል። አፍሪካ ላይ በደንብ ትልቅ ካቨሬጅ አለው። እኛ ያው በራሳችን ዓለም ውስጥ የምንኖር አገር ስለሆንን ብዙም ለእንዲህ አይነት ነገር ህዝባችን ስለማያቅ ነው እንጂ በጣም የተለመደና የታወቀ ውድድር ነው። ተደራሽነቱን በስፋት ነው። ከዚህ ውድድር የሚገኘው ጥቅም ምንድን ነው? ለምሳሌ ተሳትፏል። አንድ ሰው በዚህ ውድድር ተሳታፊ ነው፣ እጩ ሆኖ ይሳተፋል። ከዛ ደግሞ እንደገና አሸናፊም ሊሆን ይችላል። አንቺ አሸናፊ ነበርሽ በአንድ ወቅት እና ምንድን ነው የሚገኘው ጥቅም? ለአርቲስቶቹ ምን አይነት ጥቅም ይሰጣል? በዚህ ውድድር መሳተፍም አሸነፍም ምንድን ነው የሚገኘው ጥቅም ብለን ስናየው፣ እንግዲህ በተለያየ መልክ ነው የምናየው። አንድ አርቲስቱም የራሱን ስራ ያስተዋውቃል፣ ታዋቂነትን ያገኝበታል በተለይም በተለይም ደግሞ የሀገሩን ሙዚቃ ከሀገር ውጭ ደግሞ የማስተዋወቅ ፍላጎትና ቅም ያለው ሰው ከሆነ በተለይ ትልቅ ስምን ያስገኝለታል። ከተለያዩ አርቲስቶች ጋርም ወይም የተለያዩ መድረኮች ላይ አለም አቀፍ መድረኮች ላይም ለመሳተፍ እድል ይኖረዋል። ሾኬስ ያገኛል። ሙያውንም ኢምፕሮቭ እያደረግ ይሄዳል ማለት ነው። ግን እንዲህ አይነት ውድድሮች ላይ ስንወዳደር ራሳችንን ደግሞ ከሀገር ውስጥ ሚዲያም ከሀገር ውስጥ እንቅስቃሴ ገፋ አድርገን ማውጣት መቻል አለብን። ዝም ብሎ ተወዳድሮም ደግሞ ቁጭ ብሎ ሀገር ውስጥ ብቻ የተሸላሚ ብሎ መቀመጥም ጥቅም የለውም። የራስንም ጥረት ይጠይቃል። ሽልማቱ ብቻውን የሚያመጣው ነገር የለም። ግን ሙያችን ላይ ከፍ ያለ አንድ እርምጃ ከፍ ያደርጋል። ዓለም አቀፍ ኤክስፖዥርም እንዲኖር ያደርጋል። እና እኔ እንግዲህ ኮራ ምን አመጣልሽ? ብዲም እንግዲህ እሱ ልጠይቅሽ ነበር። ዓለም ላይ አሉ የሚባሉት ፌስቲቫሎች ላይ ሁሉ ስራዎችን አቀብያለሁ። እኔም ብቻዬንም ሳይሆን ብቻዬንም ሆነ ከሌሎችም ሙዚቀኞች ጋርም በመሆን የተለያዩ ለዓለም አቀፍ ገበያ የሚሆኑ በወርልድ ሚውዚክ ካቴጎሪ የሚመደቡ ስራዎችን እየሰራሁ ብዙ ብዙ ቦታ ዞር ያለው ብዙ ቦታ ስራዎች የማቀርች እያለ ሱ ይሄ ምንድን ነው ጥቅሙ? እንዲ እንዲህን ነገሮች ላይ መሳተፍ ጥቅሙ ማለት ነው። አሁን እንግዲህ አርቲስት አቢ ላቀውና አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እጩ ሆነዋል ለዚህ ለኮራ አዋርድ ና ይሄ ማሸነፋቸው እነሱ ጋር ብቻ ነው የሚያበቃው ወይስ የእነሱ ስም ሲጠራ አብሮ የሚጠራ የአገር ስም አለ? ይሄ ለኢትዮጵያ እንደ አገር እንደዚህ አይነት የአሸናፊነት ስም ወይም የአሸናፊነት መንፈስ ከዚህ ውድድር ጋር የሚጠቅመው ነገር ወይም የሚያያይዘው ነገር አለ። አርቲስት አሸነፈ ሲባል በተለያየ አቅጣጫ ነው ጥቅሙ የሚገኘው የሻለው የሀገርሽ ይታወቃል፣ ሙዚቃሽ ይታወቃል፣ ቋንቋሽ ይታወቃል። ከዛ በተረፈ በቀጥተኛነት ደግሞ ግለሰቡም ትልቅ እውቅና ነው ያገኝበታል፣ ስራው ታዋቂ ይሆናል። ግን ይህንን ሁሉ ደግሞ የበለጠ ለመግፋት የሚቻለው አሸነፍ የተባለው አርቲስት በደንብ ከሌላ አፍ አህጉራዊ ይዘት ያለው ስራ ወይም አህጉራዊ አካሄድ ያለው መንገድ ሲከተል፣ ዓለም አቀፍ ስሜት ያለው አካሄድ ሲከተል የበለጠ ደግሞ የሽልማቱ ውጤት ከፍ ያደርገዋል ማለት ነው። ጥረትም ይጠይቃል። ሽልማት ብቻውን ምንም አያመጣም። ዞሮ ዞሮ አገር ይጠራል፣ ግለሰብ ይጠራል፣ ባህል ስም ይነሳል፣ ሙዚቃ ተያይዘው የሚመጡ ነገሮች አንድ ላይ ከፍ ይላሉ ማለት ነው። ምን ትመኝላቸዋል ከተቻለ ሁለቱም ካልተቻለ ከሁለቱ አንዳቸው ውጤት ይዘ እንዲመጡ እመኛለሁ አመሰግናለሁ ጸደኒያ እግዚአብሔር ስጥልኝ እሺ አሜን ቴንኪ እንግዲህ ሰሞኑን ከጸደንያም ከቴሄዲም ከአቢላቀውም እንደዚሁ በየጊዜው አጋጣሚዎችን እየጠበቅን እናስኮሞኩማችኋለን ጽዮን አንቺን አመሰግናለሁ አቢንም አመሰግናለሁኝ ጸደኒያንም አመሰግናለሁኝ ምን ትጋብዙን ይሆን ከዛ በፊት ደግሞ እኔ አንተን አመሰግናለሁ። ስቱዲዮ ቁጭ ብለህ ይህን ፕሮግራም ስላስተናገድከን እናመሰግናለን። አንደኛው ተወዳዳሪ አርቲስት ቴድሮስ ካሳሁን ቴዲ አፍሮ ስለሆነ የእሱን በሰባ ደረጃ የተሰኘውን መጨረሻ ላይ ያወጣውን ነጠላ ዜማ ጋብዘን፣ ድንቅ ቴዲ አፍሮ፣ ሰባ ደረጃ ሰፈሬ ነው። በነገራችን በእሱ ቆይታ እናድርግ

አሁን የማጠቃለያ ዜና እናሰማለን። ታይዋን ውስጥ በብዙ ሺህ የሚቆጠሩ የመድን ሰራተኞች ታይናን ከተማ ላይ በደረሰው ከባድ ርዕደ መሬት ባስከተለው የስብርባሪዎች ክምር ውስጥ በሕይወት የተረፉ ሰዎች ካሉ እየፈለጉ ነው። 17 ፎቆች የነበሩበት አፓርትመንት መፍረሱ ከዛው ያልወጡ 120 ሰዎችን እየፈለጉ ነው። ቢያንስ 250 የሚሆኑ ሰዎች በስብርባሪው ውስጥ እንደቀሩ ይታመናል። ዩናይትድ ስቴትስ ውስጥ ለፕሬዚዳንትነት የሚወዳደሩት ሪፑብሊካውያን ትላንት በኒው ሃምሸር ክፍለ ግዛት ባደረጉት ክርክር በሀገሪቱ የውጭ ፖሊሲ ላይ ጠንካራ ክርክር አሰምተዋል። ክርክሩ የተካሄደው ኒው ሃምሸር ውስጥ የቅድሚያ ፕሬዚዳንታዊ ምርጫ ሊካሄድ ሶስት ቀናት ሲቀረው ነው። በክፍለ ግዛቱ በመጪው ማክሰኞ የሚካሄደው ምርጫ በብዙዎቹ ፕሬዚዳንታዊ ተወዳዳሪዎች ላይ ወሳኝ ወሳኝ ውጤት ይኖረዋል። ይህን መሰረት በማድረግ ሳይሆን አይቀርም እስካሁን ባለው ጊዜ ዝቅተኛ የምርጫ አሃዝ ይዘው የቆዩት ተወዳዳሪዎች ክርክሩ እንደተጀመረ ወዲያውኑ የሞት የሽረት ያህል ተከራክረዋል። የተከበራችሁ አድማጮች በዚህ ምሽት ዘናም ብላችሁ ብዙ መረጃ እያገኛችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። ዝግጅቶቻችን ተጠናቀቁ። በፕሮግራሞቹ አዘጋጆችና አቅራቢዎች አጠገቤ ባለችው ጽዮን ግርማ እንዲሁም በመላ ባልደረቦቻችን ስም በዚሁ እንሰናበታችኋለን። ነገ በመደበኛ ፕሮግራሞቻችን እንገናኝ። በእኔም በኩል ጤና ይስጥልን። በደናደሩ